ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ ብሔራዊ ካቢኔ በአረጋውያን ክብካቤ ሠራተኞች ላይ የኮሮና ቫይረስ ክትባት ግዴታን ጣለ። ሴሬና ዊልያምስ በቶኪዮ ኦሎምፒክ እንደማትገኝ አስታወቀች። ባለፉት 24 ሰዓታት ውስጥ በኒው ሳውዝ ዌልስ በኮሮና ቫይረስ የተጠቁ ሰዎች ቁጥር 18 ደረሰ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ብሔራዊ ካቢኔ ዛሬ ማምሻውን ባካሄደው ስብሰባ የአረጋውያን ክብካቤ ሠራተኞች እንደ ጤና ሠራተኞች የኮሮና ቫይረስ ክትባቶችን የመከተብ ግዴታ ጥሎባቸዋል። የዴልታ ኮሮና ቫይረስ በመላ አገሪቱ መስፋፋትን ተከትሎ የክትባት ሂደትን ማፋጠንም ግድ ብሏል። ጠቅላይ ሚኒስትር ስኮት ሞሪሰን የአረጋውያን ክብካቤ ሠራተኞች ላይ የክትባት ግዴታን የመጣሉ ውሳኔ በቀላሉ የተወሰነ እንዳልሆነ ጠቁመው፣ እርምጃው ይበልጥኑ ለቫይረሱ ተጋላጭ ለሆኑት አረጋውያን ቅድመ መከላከል ለማድረግ ሲባል የተወሰደ ነው ሲሉም ተናግረዋል። በኮሮና ቫይረስ ሳቢያ ሕይወታቸውን ካጡት 910 አውስትራሊያውያን ውስጥ 685ቱ የአረጋውያን መጣወሪያ ነዋሪዎች የነበሩ ናቸው። እስካሁን ድረስ በመላ አውስትሬልያ ክትባ የተከተቡ ሰዎች ቁጥር 7.4 ሚሊየን ደርሷል። ዛሬ ጁን 28 ኒው ሳውዝ ዌልስ ውስጥ በኮሮና ቫይረስ የተጠቁ ሰዎች ቁጥር 18 ሲደርስ የዓለም አቀፍ መንገደኞችን ያመላለስ የነበረው የሊሞዚን ሾፌር በቫይረሱ ከተያዘ ጀምሮ የተጠቂዎች ቁጥር 130 ደርሷል። የኒው ሳውዝ ዌልስ ፕሪምየር ግላዲስ ብርጅክላን የዓለም አቀፍ መንገደኞች ማረፍ እስከቀጠል ድረስ የኮሮና ቫይረስ ተጠቂዎች ቁጥርም ከፍ እንደሚል ሲገልጡ ሁሌም ተጋላጭነቱ እንዳለ እናውቃለን። ወደ አገራቸው ተመላሽ አውስትራሊያውያንን መቀበሉን እስከ ቀጠልን ድረስ ተጋላጭነቱ ይኖራል ብለዋል። በሌላም በኩል ቫይረሱ የተከሰተባት ኖርዘርን ቴሪቶሪ የኮሮና ቫይረስ ገደቦቿን እስከ አርብ ጸንቶ እንዲቆይ ወስናለች። የሳምንቱ መጨረሻ ላይ ተጥሎ የነበረው የኮሮና ቫይረስ ገደብ ማብቃት ይገባው የነበረው ነገ ማክሰኞ ቢሆንም በቫይረሱ የተያዙ የማዕከላዊ አውስትራሊያ የማዕድን ሰራተኞች ቁጥር ወደ ሰባት ከፍ በማለቱ እስከ አርብ ተራዝሟል። የደቡብ አውስትሬሊያ ባለሥልጣናትም በፊናቸው ከዛሬ ሰኞ እኩለ ሌሊት ጀምሮ በሆስፒታሎችና በአረጋውያን ክብካቤ ማዕከላት የፊት ጭንብሎችን ማጥለቅ ግዴታ እንዲሆን ወስነዋል። የሕዝብ ትራንስፖርት ተጠቃሚዎችም የፊት ጭንብል እንዲያጠልቁ ምክረ ሐሳብ ለግሰዋል። እንዲሁም የመጠጥ ቤቶች፣ ክለቦች፣ የምግብ ግልጋሎቶች፣ የግል መሰባሰቦች ቁጥር ከ150 ሰዎች እንዳይበልጥ ደንግገዋል። ደቡብ አውስትሬሊያ የተጣሉት ገደቦች ለአንድ ሳምንት እንደሚጸኑ ዋና የጤና መኮንኗ ፕሮፌሰር ኒኮላ ስፓረር አስታውቋል። የፌዴራል ካቢኔ ብሔራዊ የደህንነት ኮሚቴም በበኩሉ በአገር አቀፍ ደረጃ የተጣሉት የኮሮና ቫይረስ ገደቦችን አስመልክቶ መክሯል። በሌላም በኩል ምንም እንኳ የቪክቶሪያ ኮሮና ቫይረስ ኮማንደር ጄሮን ዌልማር ምዕራብ ሜልበርን ውስጥ የዴልታ ኮሮና ቫይረስ የከሰመ መሆኑን ቢገልጡም የቪክቶሪያ ጤና ሚኒስትር ግና ቪክቶሪያን ከቫይረሱ ተጋላጭነት ለመታደግ የወሰን ገደብ ማበጀት ግድ እንደሚል ሲያሳስቡ ይህንን የማይታይ አደጋ በቀላሉ በመመልከት ሌላ ዴልታ ቫሪያንት እንዲስፋፋ እድል መስጠት አይቻልንም ብለዋል። ቪክቶሪያ ባለፉት 24 ሰዓታት ውስጥ አንድም በቫይረስ የተጠቃ ነዋሪ አላስመዘገበችም። የኒው ዚላንድ ጠቅላይ ሚኒስትር ጃሲንዳ አደን ከአውስትሬሊያ ጋር የሚኖራቸው የጉዞ ስምምነት ክፍለ አገር በክፍለ አገር ደረጃ እንደሚሆን አሳሰቡ። ከወሸባ ነጻ የሆነ ከአውስትሬሊያ ወደ ኒውዚላንድ ጉዞ የተጀመረው ኒውዚላንድ ከኮሮና ቫይረስ ነጻ የሆነችበትን ቀን ምክንያት በማድረግ ከኤፕሪል 21 ጀምሮ ነበር። ይሁንና በኒው ሳውት ዌልስ፣ ምዕራብ አውስትሬሊያና ቪክቶሪያ የኮሮና ቫይረስ ወረርሽኙ መስፋፋትን ተከትሎ ኒውዚላንድ የጉዞ ስምምነቱን በጊዜያዊነት ገታለች። ምንም እንኳን ጠቅላይ ሚኒስትሯ በነገ ዕለት ማክሰኞ የጉዞ ጅማሮ ሁኔታውን አስመልክቶ ክለሳ እንደሚደረግ ቢገልጡም አሁን ባለው ሁኔታ መሠረት ገና ከአውስትሬልያ ወደ ኒውዚላንድ ወሸባ አልባ ጉዞ ይጀመራል የሚል አመኔታ የለም። የፓስፊክ ደሴቷ ፊጂ በኮሮና ቫይረስ የሚያዙ የሰዎች ቁጥር በቀን ወደ ሶስት መቶ ከፍ በማለቱ ከፊል የኮሮና ቫይረስ ገደቦችን ጥላለች። ለቫይረሱ ከተጋለጡት ማህበረሰብ አባላት ውስጥ የኩያ ሰፋሪ ነዋሪዎች ሲሆኑ ቁጥራቸውም ሁለት ሺህ ይደርሳል። ጠቅላላው የፊጂ ነዋሪዎች ቁጥር ዘጠኝ መቶ ሺህ ነው። የኮሮና ቫይረስ ወረርሽኙ መዛመት ከጀመረ ጀምሮ ፊጂ 3500 ሰዎች የተያዙባት ሲሆን 15 ሰዎች ሕይወታቸውን አጥተዋል። የናሽናልስ ፓርቲ የቀድሞ ወታደሮች ጉዳዮች ሚኒስትር የነበሩት ዳርን ቼስተር የፌዴራል ፓርላማው ከሚጠበቅበት ደረጃ በታች ያለ ባሕሪ በማሳየቱ የሪጂናል አውስትራሊያ ነዋሪዎችን ይቅርታ ጠየቁ። በአዲሱ የናሽናልስ ፓርቲ መሪ ባነቢ ጆይስ ከሚኒስትርነት የተከሉት ቼስተር የምክር ቤት ውክልና የሰጧቸውን የጊፕስላንድ ነዋሪዎች በማገልገሉ እንደሚቀጥሉ ገልጠዋል። ከፓርቲያቸውም ለቀው የግል ተወካይ እንደማይሆኑም ተናግረዋል። የዩናይትድ ስቴትስ ቴኒስ ሻምፒዮን ሴሬና ዊሊያምስ ለቶኪዮ ኦሎምፒክ ወደ ጃፓን ተጎዛ እንደማትወዳደር አስታወቀች። ይሁንና ይህ ነው የሚል ምክንያቶችን ከመስጠት ተቆጥባለች። የ39 ዓመቷ የ23 ጊዜያት ግራንድ ስላም የነጠላ ቴኒስ አሸናፊዋ በኮሮና ቫይረስ ገደብ ሳቢያ ከልጇ ተነጥላ ለመቆየትም ግድ ትሰኝታለች። ዊልያምስ ስለ ጃፓን ጉዞ ስረዛ ስትናገር አላሰብኩበትም ባለፉት ጊዜያት ለእኔ ድንቅ ነበር። ስለ እውነት አላሰብኩበትም፣ ማሰብም አልጀምርም በማለት የተዳፈነ መልስ ከመስጠት ሌላ ምክንያቶቿን አልዘረዘረችም። ይሁንና በዊምብልደን ውድድር ለ24ኛ ጊዜ የግራንድ ስላም አሸናፊ ለመሆን አስባለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ98 ሳንቲም ይዘረዝራል። ቀጥለን የነጋውን የአውስትሬልያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ዝናብ ይጥላል። ዝቅተኛ 10፣ ከፍተኛ ሥራ 7 በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ ስምንት ከፍተኛ 17። ሜልበርን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ አምስት ከፍተኛ 16። ሆባርት በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 4 ከፍተኛ 12። ካምብራ ማልዳ ላይ ውርጫማ ሆኖ ረፋዱ ላይ በከፊል ደመናማ ሆኖ ይውላል። ዝቅተኛ መቀነስ አንድ ከፍተኛ 14። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 19 ብሪስበን የካፈል ዝቅተኛ 11 ከፍተኛ 18 ዳርዊን በጣም ወበቃማና ፀሐማ ይሆናል። ዝቅተኛ 20 ከፍተኛ 33 አዲስ አበባ ነጎድጓዳማ ይሆናል። ዝቅተኛ 12 ከፍተኛ 21። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ ብሔራዊ ካቢኔ በአረጋውያን ክብካቤ ሠራተኞች ላይ የኮሮና ቫይረስ ክትባት ግዴታን ጣለ። ሴሬና ዊልያምስ በቶኪዮ ኦሎምፒክ እንደማትገኝ አስታወቀች። ባለፉት 24 ሰዓታት ውስጥ በኒው ሳውዝ ዌልስ በኮሮና ቫይረስ ይጠቁ ሰዎች ቁጥር 18 ደረሰ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።